ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሬስ በተቋምነቱ የአሰራር ነፃነትና የተለያዩ አስተያየቶች የማስተናገድ ችሎታ እንዲኖረው፣ እንዲያውም የህግ ጥበቃ ይደረግለታል ይላል። ይከሰሳል አይደለም። የሰብአዊ መብቶች ጉባኤ የሥራ አስፈጻሚ ኮሚቴ ሊቀመንበር አቶ ይስሐቅ ገብረ ማርያም የኢትዮጵያ ሕገ መንግሥት ስለ ፕሬስ ነጻነት ያሰፈረውን ከጠቀሱበት የተወሰደ ነው። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። ስኮትላንድ ከታላቋ ብሪታንያ አልነጠልም አልገነጠልም ስትል ድምጿን ሰጠች። በዚህም ላለፉት 307 ዓመታት ከእንግሊዝ ጋር የነበራትን አንድነት በታሪካዊው የነፃነት ውሳኔ ህዝብ አረጋገጠች። የፈረንሳይ ተዋጊ ጄቶች ኢራቅ ውስጥ በሚገኙ የእስላማዊ መንግስት አማጽያን ላይ የመጀመሪያውን የአየር ጥቃት ማካሄዳቸው ተገለጸ። የሚሉት ከዜና ርዕሶቻችን ውስጥ ናቸው። በርከት ያሉ ልዩ ልዩ ዘገባዎችና ቅንብሮችን ይጠብቋቸዋል። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ የዛሬ አርብ መስከረም 9 2007 ዓ.ም ም ተረኛ አስተናጋጆች አዲሱ አበበና አሉላ ከበደ ከፕሮዲሰራችን ንጉሱ ታምሬና ከስርጭት መሐንዲሱ ሲድራክ ፍራንክሊን ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ዋና ዋና የዓለም ዜናዎች ስኮትላንድ ከታላቋ ብሪታንያ አልገነጠልም ስትል ድምጿን ሰጠች። በዚህም ላለፉት 307 ዓመታት ከእንግሊዝ ጋር የነበራትን አንድነት በታሪካዊው የነፃነት ውሳኔ ህዝብ አረጋግጣለች። የውሳኔ ህዝቡ ውጤትም ከእንግሊዝ ጋር እንቆያለን፣ አንገነጠልም ያሉ 55.3 ከመቶ ሲሆኑ ተገንጥለን ነፃ እንወጣለን ያሉት 44.7 ሆነዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም ጠንካራና አበረታች ያሉት የዲሞክራሲያዊ ልምድ በስኮትላንድ መካሄዱን አወድሰው መልእክታቸውን አስተላልፈዋል። የጀርመኗ ቻንስለር አንጌላ መርክልና የስፓኙ ጠቅላይ ሚኒስትር ማሪያኖ ራጆይም ተመሳሳይ መልእክት አስተላልፈዋል። ቤተር ቱጌዘር አንድነት ይሻላል የተባለው እንቅስቃሴ መሪ አሊስቴር ዳርሊንግ ለሌበር ፓርቲ ደጋፊዎች ባስተላለፉት ቃል የዛሬው የድምፅ አሰጣጥ ውጤት ለትውልድ ሲተላለፍ የቆየውን የነጻነት ጥያቄ መልስ እንደሰጠ ገልጠዋል። ስኮትላንድን ለውጠናታል ይላሉ። ዩናይትድ ስቴትስንም ዩናይትድ ኪንግደምም እስከ መጨረሻው ለውጠናል። በዚህ ላይ ተመስርተን እናገለግለዋለን ላልነው ህዝብ የተሻለ ህይወት ለማምጣት መስራት የእኛ ድርሻ ይሆናል ብለዋል አሊስቴር ዳርሊንግ። ነጻነት ብለው ድምፅ ለሰጡ ወገኖች ደግሞ የሌበር ፓርቲው መሪ ኤድ ማሊባንድ ለለውጥ ያለን መነሳሳት እግምት ውስጥ መግባት ይኖርበታል ሲሉ ተናግረዋል። በዚህ የነጻነት ጥያቄ አሉ። የህዝቡ ድምፅ የድጋፍም ሆነ የተቃውሞ ዋናው ቁም ነገር ለለውጥ የተሰጠ ድምፅ መሆኑ በግልጥ ሊታወቅ ይገባል። ለውጥ ደግሞ በአንድ ቀን አያበቃም። ለውጥ ዛሬ ተጀምሯል። ምክንያቱም አገራችን ውስጥ ለውጥ ያስፈልጋል። አገራችን በምትመራበት ሁኔታና ለማን እንደምትመራም ለውጥ ያስፈልገናል ሲሉ የሌበር ፓርቲው መሪ ኤድ ማሊባን ተናግረዋል። አስታራቂ ንግግር ያሰሙት የስኮትላንዱ ብሔርተኛ መሪ አሌክስ ሳልመንድ ውሳኔ የህዝቡ የዲሞክራሲያዊ ሂደት ውጤት መሆኑን አመልክተው የነጻነት ደጋፊዎችም ውጤቱን በጸጋ ይቀበሉ ዘንድ አሳስበዋል። ፈረንሳይ ተዋጊ ጄቶች የፈረንሳይ ተዋጊ ጄቶች ኢራቅ ውስጥ በሚገኙ እስላማዊ መንግስት አማጽያን ላይ የመጀመሪያውን የአየር ጥቃት ማካሄዳቸው ተገለጠ። ፕሬዚዳንት ፍራንሷ ኦላንድ ዛሬ ይፋ ባደረጉት መግለጫ መሰረት ጄቶቹ ከአየር ባካሄዱት ጥቃት የመጀመሪያው የአማጺ ቡድን የሎጂስቲክ መጋዘን አመድ ሆኗል። ወደፊት ቀጣይና ተጨማሪ ጥቃቶችም ይኖራሉ ከማለት ያለፈ ጥቃቱ በትክክል የት አካባቢ እንደተካሄደ ፈረንሳይ መናገር አልፈለገችም። ጠቅላይ ሚኒስትሩ ትናንት ሐሙስ ሲናገሩ ከኢራቅ በቀረበው ጥያቄ መሠረት አገራቸው የአየር ጥቃቱን እንደምታካሄድ ማስታወቃቸው ይታወሳል። የዩናይት ስቴትስ ፕሬዚዳንት ባራክ ኦባማ ፈረንሳይ የአየር ጥቃት መጀመሪዋን ይፋ በማድረጉ አመስግነው ሽብርተኝነትን ለመዋጋት በተያዘው ጥረት ፈረንሳይ ትልቁ አጋር መሆኗንም አመልክተዋል። ከዚህ ቀደም እስላማዊ መንግስት ነውጠኞች የሚያካሄዱት ጥቃት በመላው ዓለም ላይ ስጋት ስለደቀነ በእነርሱ ላይ የተጀመረው ዘመቻም ዓለም አቀፋዊ እንዲሆን የፈረንሳዩ ፕሬዚዳንት ሆላንድ ጥሪ ማቅረባቸው አይዘነጋም። ይህንንም ጥሪ ያቀረቡት ባለፈው ሰኞ ከኢራቁ ፕሬዚዳንት ፉአድ ሞሳኦም ጋር ፓሪስ ውስጥ በተወያዩበት ወቅት ሲሆን በእስላማዊ መንግስት ነውጠኞች ላይ የሚካሄደው ዘመቻ ጊዜ የሚሰጠው አይደለም ነበር ያሉት። ትናንት በብዙ ሺዎች የሚገመቱ ኩርድ ሱሪያውያን በአይሲስ ራሱን እስላማዊ መንግስት ብሎ በሚጠራው ነውጠኛ ቡድን ጥቃት ሽሽት ወደ ጎረቤት ቱርክ ሄደዋል። ቱርክ ደግሞ ቀደም ብሎም ከመንግስትና ተቃዋሚዎች የእርስ በርስ ጦርነት የሸሹ 700 ሺህ የሚሆኑ የሱሪያ ስደተኞችን እያስተናገደች መሆኑ ይታወቃል። የቱርክ መንግስት ከውህዳኑ የኩርድ ማህበረሰብ ጋር ለረጅም ዘመናት ተቃቅሯል። የእስላም ነውጠኞች ድንበሩን ጥሶ መግባትም ስጋት እንደደቀነበት በመጥቀስ ዛልቲ ካሆክ የላከችውን ዘገባ እናሰማለን። ራሱን እስላማዊ መንግስት እያለ የሚጠራው ነውጠኛ ቡድን በሰሜኑ የሶሪያ ኩርድ ግዛት ሀያ የሚሆኑ መንደሮችን በቁጥጥሩ ስር በማዋሉ በብዙ ሺህ የሚቆጠር ህዝብ ወደ ቱርክ ግዛት ሸሽቷል። የኩርድ ስደተኞች በቱርክ ድንበር ውስጥ የሚኖሩ ወገኖቻቸውን ለመቀላቀል ያደረጉትን ሙከራ የጸጥታ ኃይሎች ተከላክለዋል። በዚህም የተነሳ በቱርክ ኩርዶችና በሀገሪቱ የጸጥታ ኃይሎች መካከል ግጭት ተነስቷል። አምጃችቴይዜለርስ ላርስ ሳታዮር የልዮር ቴለሰሽ በሶሪያ ድንበር ውስጥ ያሉት ወገኖቻችን ናቸው። አክስቶቻችን፣ የአጎቶቻችን ልጆች ወዘተ ከጦርነት ሸሽተው ነው ሰላም ፍለጋ ወደኛ የመጡት። እስከ ዛሬ ግቡ ውጡ የሚላቸው አልነበረም። ዛሬም ወገኖቻችን ወደ ቱርክ እንዲገቡ እንጠይቃለን። ጦርነት ነውና የሚካሄደው። ይህ በዚህ እንዳለ አዲሱ የቱርክ የውጭ ጉዳይ ሚኒስትር ነውጠኞቹን ለመቀላቀል ከአውሮፓ ወደ ሀገራቸው የሚገባውን የሕዝብ ዝውውር ዓለም አቀፍ ማህበረሰብ እንዲያቆመው ጠይቀዋል። ጠንካራ ትብብር እንፈልጋለን። ቱርክ ብቻዋን ይህን ችግር መቋቋም አትችልም። በተለይም የአውሮፓ ወዳጆችና ዩናይትድ ስቴትስ ማስቆም መቻል አለባቸው። የህዝቡ ዝውውሩን ለማስቆም ከጀርመን ጋር ትብብራችንን እናጠናክራለን። የቱርክ የውጭ ጉዳይ ሚኒስትር መቭሉት ካቫስኩሉን ድምጽ ነበር የሰማ ነው። የአይሲስ ደጋፊ እንደሆኑ የተጠረጠሩ አስራ አምስት ነውጠኞች ባለፈው ሳምንት አውስትሬሊያ ውስጥ ቁጥጥር ስር መዋላቸው የሚታወስ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢቦላን ወረርሽኝ ለመግታትና የተደበቁ የበሽታውን ታማሚዎች ለማግኘት በሚል ሴራሊዮን የሶስት ቀን የህዝብን እቤት ውስጥ የማቆየት ፕሮግራሟን ጀምራ ዋና ከተማዋ ዛሬ የተወረረች ያህል ጭር ብላ መታየቷ ተመልክቷል። በብዙ ሺዎች የሚቆጠሩ የጤና ሰራተኞች ዛሬ የቤት ለቤት አሰሳ እያካሄዱ ወረርሽኙን እንደምን መከላከል እንደሚቻል በማስረዳትና ህመሙ ያለባቸውንም ወደ ጤና ተቋማት እንዲሄዱ ቅስቀሳ ሲያካሄዱ ብለዋል፣ የሴራሊዮኑ ፕሬዚዳንት ኤርነስት ባይ ኮርማ ህዝቡ ዛሬ አርብ፣ ነገ ቅዳሜና ከነገ ወዲያ እሁድ ከቤቱ እንዳይወጣ ተማጽነዋል። ወሳኝ ወቅት ላይ ስለሆን ጠንከር ያለ እርምጃ አስፈልጓል ሲሉም አስረድተዋል። አንዳንድ ተቺዎች ግን ይህን ከፕሬዚዳንቱ የተሰጠውን ከቤታቸው አትውጡ መመሪያ በበኩላቸው ተችተዋል። የኢቦላ ቫይረስ በዚህ ዓመት ሴራሊዮን ውስጥ የገደለውን ከ560 ሰዎች በላይ ጨምሮ ምዕራብ አፍሪካ ውስጥ ከ2 በላይ ሰዎች መሞታቸው ይታወቃል። ይህ በእንዲህ እንዳለ ጊኒ በአገሪቱ ደቡብ ምስራቅ አራት የጤና ሰራተኞችና ሶስት ጋዜጠኞች ከሶስት ሳምንታት በፊት በኢቦላ ወረርሽኝ ከሞቱ በኋላ ስለ በሽታው የሚሰጠው ትምህርት ቀስቀሳ እንዲቋረጥ ማድረጓ አስታውቃለች። የጤና ሰራተኞቹ ስለ ኢቦላ መከላከያና ሕክምና ለማስተማር ባለፈው ማክሰኞ ወሜ ወደ ተባለችው መንደር በሄዱበት ወቅት ነበር ነዋሪዎቹ በልኡካኑ ላይ ጥቃት ያካሄዱት አስከሬናቸው ትናንት ሐሙስ በጅምላ መቃብር ውስጥ የተገኘ ሲሆን ከግድያው ጋር በተያያዘም ቢያንስ ስድስት ተጠርጣሪዎች በቁጥጥር ስር መዋላቸውን ባለሥልጣናት አመልክተዋል። የጤና ጥበቃ ሚኒስቴር ቋሚ ዋና ጸሐፊ ዶክተር ፋንታ ካባ እንደሚሉት ኢቦላ ከጅምሩ በነበረበት ደቡብ ምስራቅ ጊኒ ውስጥ ስለ በሽታው የሚሰጠው ግንዛቤና ትምህርት መቀጠል አልተቻለም። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በድርጅቱ የሰላም ጠባቂ ወታደሮች ላይ ሰሜን ማሊ ውስጥ የሚካሄደው ጥቃት እንዲቆም ጠየቁ። የዋና ጸሐፊው ጥያቄ የቀረበው ማሊ ውስጥ መንገድ ላይ የተጠመደ ቦምብ ፈንድቶ አምስት የድርጅቱን ሰላም አስከባሪዎች መግደሉ በማሌ ባለሥልጣናት መግለጫ ይፋ ከተደረገ በኋላ ነው። ሰሜን አጉዌልሆክ ውስጥ ባለችውና የውጊያው ቀጣና በሆነችው ኪዳል ከተማ በደረሰው በዚህ ፈንጂ ሌሎች አያሌ የሰላም አስከባሪዎች እንደቆሰሉ ባለሥልጣናት አመልክተዋል። ለአደጋው እስካሁን ኃላፊነት የወሰደ ወገን የለም። በዚሁ ክልል ከወር በፊት በደረሰ ፍንዳታ አራት የተባበሩት መንግስታት ድርጅት የሰላም አስከባሪዎች እንደሞቱ አይዘነጋም። አድማጮች፣ ዜናው በቃ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድ ና አዲሱ አበበንን። በስርጭታችን የጊዜ ሰሌዳ መሰረት አሁን ወደ ቀዳሚው የዕለቱ አብይ ርዕስ ከመሄዳችን በፊት ከዚያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማ። ዋድሜ አንድ እለት ነው ከኢትዮጵያ ተሰደን የወጣ ነው። እንደሚታወቀው የኢትዮጵያ ፕሬስ ሁኔታ በጣም በአሳሳቢ ሁኔታ ስለሚገኝ ተከታታይ ዶክመንተሪዎች ሲሰሩብንና ና ክሶች ሁሉ እንደተዘጋጁብን ከፍተኛ የማስፈራራት ዘመቻዎች እየተጠናከሩብን ሲመቱ ነው በማረጋገጣችን በመጨረሻ ያለን አማራጭ ሀገር መሰደድ ሆነዋል። የማራኪ መጽሔት መራሄ ኤዲተር ሚሊዮን ሹርቤ ነው። በቅርቡ አገር ጥሎ የተሰደዱበትን ከገለጹበት የተወሰደ ነው። በስደት ላይ ከሚገኙ አራት የመጽሔት አዘጋጅና አሳታሚዎች ጋር የተካሄደው ውይይት በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አብይ ርዕስ። ሰብአዊ መብቶች ጉባኤ በኢትዮጵያ ህገ መንግስት ድንጋጌዎች የተከበረው ሀሳብን በነጻነት የመግለጥ መብት በመንግስት እርምጃዎች እየተጣሰ ነው ሲል ከሷል። በቅርቡ በፍትህ ሚኒስቴር ክስ የተመሠረተባቸው አሳታሚ ድርጅቶች መዘጋታቸው የሚጎዳው ዜጎችን ጭምር እንደሆነም ገልጧል። ዘጋቢያችን መለስካቸዋማ ዛሬ ድርጅቱ ያወጣውን መግለጫ ተከታትሎ እንዲህ ዘግቧል። የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ፣ የዛሬው የሰብአዊ መብቶች ጉባኤ ያሰራጨው መግለጫ ከርዕሱ ጀምሮ የዜጎች የአመለካከትና ሀሳብን በነጻነት የመያዝና የመግለጽ መብት ይከበር ይላል። ሰብአዊ መብቶች ጉባኤ በዚህ መግለጫው በኢትዮጵያ ህገ መንግስት እና ሀገሪቱ ፈርማ በተቀበለቻቸው የተለያዩ ዓለም አቀፋዊ የሰብአዊ መብቶች ስምምነቶች አመለካከትንና ሀሳብን በነጻነት የመያዝና የመግለጽ መብት በግልጽ መደንገጉን ይዘረዝራል። መግለጫው አክሎ ይሁን እንጂ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የፍትህ ሚኒስቴር ሐምሌ 28 ቀን 2006 ዓ ም በአምስት የመጽሔት አሳታሚ ድርጅቶችና ስራ አስኪያጆች ላይ ክስ መስርተዋል ይልና ለዚህም ክስ ምክንያት ነው ያለውን የሚኒስቴር መስሪያ ቤቱ ያቀረበውን ክስ ይጠቅሳል። እንደ መግለጫው አባባል ከሆነ ይህ እርምጃ የህገ መንግስት ድንጋጌዎችን በቀጥታ ይቃረናል። የሰብአዊ መብቶች ጉባኤ የስራ አስፈጻሚ ኮሚቴ ሊቀመንበር አቶ ይስሐቅ ገብረ ማርያም በህገ መንግስቱ አንቀጽ 29 የሰፈሩትን ድንጋጌዎች ይዘረዝሩና ተቃራኒ ነው ያሉትን ድርጊት ያነጻጽራሉ። ለዲሞክራሲያዊ ስርዓት አስፈላጊ የሆኑ መረጃዎች፣ ሀሳቦችና አመለካከቶች በነፃ መንሸራሸራቸውን ለማረጋገጥ ሲባል ፕሬስ በተቋምነቱ የአሰራር ነፃነትና የተለያዩ አስተያየቶች የማስተናገድ ችሎታ እንዲኖረው እንዲያውም የህግ ጥበቃ ይደረግለታል ይላል። ይከሰሳል አይደለም እና እንደዚህ ያለ ከባድ መብት እና ነፃነት ተሰጡ እንደገና መልሶ ደግሞ ይህንን መብት መንካት ማለት ትክክል አለመሆኑም ስለተገነዘብ ነው እኛ ይሄ መብት አይነካ ነው። ሰመጉ በመግለጫው ላይ ያመለከተው ሌላው ጉዳይ መንግስት በአሳታሚ ድርጅቶቹ ላይ ወስዷል ባለው እርምጃ ተጎጂዎች የድርጅቶቹ ባለንብረቶች ወይንም የህትመቶቹ ባለቤቶች ብቻ አይደሉም ይላል ዜጎች በኩል ደረጃ ይጎዳሉ። እንደዚህ ያሉ ህትመቶች መንግስት ሕፀፁን ወይንም ጉድለቱን እንዲመለከት ይረዱት ስለነበረ መንግስትም ይጎዳል የሚል አንድምታ ያለው አስተያየትም የሰመጉ ሊቀመንበር አቶ ይስሐቅ ያክላሉ። መቼም እንደሚታወቀው ሚዲያ ለአንድ መንግስት በእውነቱ መስተዋት ነው። ከፍተኛ አገልግሎት፣ ከፍተኛ ጥቅም የሚሰጥ ለምን መንግስት ያላየውን የሚዲያ ሰዎች ያሉ እነሱ አይተው ለመንግስት በዚህ በዚህ በዚህ አካባቢ ችግሮች ተከስተዋልና እባክህን ጉዳዩ ተመልከተውና አስተካክለው ብለው ምክር ይሰጣሉ። ምክር ነው የሚሰጡት እነሱ። መቼም አያስገድዱ የማስገደድ ኃይል የላቸውም። ፍትህ ሚኒስቴር በእነዚህ ድርጅቶችና ሥራ አስኪያጆቻቸው ላይ የመሠረተው ክስም ከፕሬስ አዋጁ አኳያ ሲታይ የሚያጠራጥር ጉዳይ እንዳለው ይናገራሉ። በጋዜጣ ወይንም በመጽሔት ታትሞ በወጣ በማንኛውም ጉዳይ ላይ ክስ የሚመሠረትባቸው እጅግ በጣም ጥቂቶች መሆናቸው እንዳለ ሆኖ ክስ እንኳ ቢመሰረት በጋዜጦቹ ወይንም በመጽሔቶቹ ዋና አዘጋጆች፣ ከዚያም እንደ ቅደም ተከተላቸው ወደ ሌሎቹ ይወርዳል እንጂ በንግድ ስራ የተሰማሩትን የሚመለከት አግባብ ያለ እንደማይመስላቸው አቶ ይስሐቅ ያስረዳሉ። ጽሁፉን ያዘጋጀው ሰው ነው እንጂ ምናልባት እንኳን መጠየቅም ካለበት ሊጠየቅ የሚገባ እነዚህ ነጋዴዎች ምን ያደርጉ ነው ምን ያድርጉ ተብሎ ይከሰሳሉ? በመሠረቱ አሁን ለምሳሌ እንደነ ብርሃንና ሰላም ማተሚያ ቤት ያሉ ትልቅ የመንግስት ማተሚያ ቤቶች አሉ አይደለም? እነኚህ ሰዎች በቀጥታ ለብርሃንና ሰላም ማተሚያ ቤት ወስደው ቢሰጡና እሱ በትክክል እነሱ የሚፈለገውን ነገር አትሞ በወቅቱ ለሕዝብ እንዲሰራጭ የሚደረግበትን አመቺ ሁኔታ ቢያመቻች ኖሮ ብርሃንና ሰላም ማተሚያ ቤት ሊከሰስ ይችል ነበር? አይችልም። በመግለጫው እንደተመለከተው በመንግስት መገናኛ ብዙሀን እንደተገለጸው ፍትህ ሚኒስቴር በአምስት አሳታሚዎች ላይ ክስ እንደመሰረተ የተገለጸ ቢሆንም እስከ ቅርብ ጊዜ ድረስ በግልጽ ክስ የተመሰረተባቸው ሮዝ አሳታሚ ኃላፊነቱ የተወሰነ የግል ማህበር፣ ዳዲሞስ ኢንተርቴንመንት እና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር እንዲሁም የውፋ ኢንተርቴንመንት እና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር ናቸው። የመንግስት የተለያዩ ባለስልጣናት በመገናኛ ብዙሀን ባለሙያዎችና ግንኙነት ባላቸው አካላት ላይ የሚመሰረቱ ክሶችን ትክክለኛነት የሚያጠይቁት ወይም የሚያረጋግጡት አንድም የህገ መንግስቱን አንቀጽ 29 ቁጥር 6 ላይ የሰፈረውን የወጣቶች ደህንነት፣ የሰውን ክብርና መልካም ስም ለመጠበቅ ሲባል ህጋዊ ገደቦች በእነዚህ መብቶች ላይ ሊደነገጉ ይችላሉ። የጦርነት ቅስቀሳዎች እንዲሁም የሰብአዊ ክብርን የሚነኩ የአደባባይ መግለጫዎች በህግ የሚከለከሉ ይሆናሉ። ቀጥሎም ማንኛውም ዜጋ በተጠቀሱት መብቶች አጠቃቀም ረገድ የሚጣሉ ህጋዊ ገደቦችን ጥሶ ከተገኘ በህግ ተጠያቂ ሊሆን ይችላል የሚሉትን ድንጋጌዎች ለክርክራቸው መሰረት ያደርጓቸዋል ባለሥልጣኖቹ። ከዚህም አለፍ ብለው ማንም በጋዜጣ ወይንም በመጽሔት ወይንም በተናገረው አይከሰስም ተከሶም ማያውቅም ሲሉ ይከራከራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ቆየት ብሎም በሌላ ርዕስ ይመለሳል። አድማጮች፣ በተዛመደ ጉዳይ ወይም በተዛመደ ርዕስ ደረሰብን ያሉትን ወከባና የስርጣ በመሸሽ ከአገር ውጭ በሚገኙ ከሚገኙ በርከት ያሉ አዘጋጆችና አሳታሚዎች አራቱን አግኝተን አወያይተናል። በሁለተኛው አጋማሽ ጠብቋቸው። በተያያዘ ሌላ ዜና የኢትዮጵያ መንግስት የጸረ ሽብር ሕጉን በአገሪቱ ሀሳብን የመግለጽና የመደራጀት መብቶችን ለማገድ መጠቀሙን እንዲያቆም ሲል አንድ የተባበሩት መንግስታት የሰብአዊ መብቶች ባለሙያዎች ቡድን ጥሪ አቀረበ። የባለሙያዎቹ ቡድን ይህን ጥሪ ያስተላለፈው በኢትዮጵያ ሰዎች በህገወጥ መንገድ መታሰራቸው መቀጠሉን የሚገልጹ ዘገባዎች እየወጡ ባለበት ወቅት ነው። እነሆ ዝርዝሩን የኢትዮጵያ መንግስት የጸረ ሽብር ሕጉን የሰብአዊ መብቶችን መጨቆኛ ማድረጉን እንዲያቆም ይህ የዛሬው የተባበሩት መንግሥታት ድርጅት ባለሙያዎች ጥሪ የቀረበው በያዝነው የአውሮፓውያኑ ዓመት 2014 ዓ ም መግቢያ ላይ በሰብአዊ መብቶች ጉባኤ አባላት በቀረበውና በሁሉም 193ቱም የዓለሙ ድርጅት አባል አገሮች ላይ እኩል በሚሠራው ዓለም አቀፍ የግምገማ ሂደት ኢትዮጵያም እንድታሻሽል የቀረቡላትን ሐሳቦች ለማየት በተዘጋጀበት ዕለቷ ዜማ ነው። የተባበሩት መንግሥታት ድርጅት መሻሻል አለባቸው ሲል ለኢትዮጵያ ያቀረባቸው ሐሳቦች ዓላማው የጸረ ሽብር ሕጉን በመጠቀም የሚወሰዱ እርምጃዎችን ጨምሮ በሀገሪቱ የሰብአዊ መብቶች እንዲከበሩ ለማድረግ ነው። የሁኔታውን አሳሳቢነት ለመጀመሪያ ጊዜ ካሳወቅን ከሁለት ዓመታት በኋላ ይላሉ፣ የዓለሙ ድርጅት የሰብአዊ መብቶች ጉባኤ ባለሙያዎች። ከሁለት ዓመታት በኋላም ኢትዮጵያ ውስጥ ባለሥልጣናት የጸረ ሽብር ሕጉን እንዴት ጋዜጠኞችን፣ የኢንተርኔት አምደኞችን፣ የሰብአዊ መብት ተከራካሪዎችንና የተቃዋሚ ፓርቲ ፖለቲከኞችን ኢላማ በማድረግ እንደሚጠቀሙበት በርካታ ሪፖርቶች እየደረሱን ነው። እስር ቤት በሚገኙ ሰዎች ላይ ሰቆቃ መፈጸምና ማንገላታት የዓለም አቀፉን የሰብአዊ መብቶች ድንጋጌ መጣስ ነው ሲሉ ያስገነዝባሉ። ሽብርተኝነትን መጋፈጥ አስፈላጊ ነው፣ ነገር ግን አፈጻጸሙ ከዓለም አቀፉ የሰብአዊ መብቶች ጥበቃ ጋር በተጣጣመ መሆን አለበት የሚሉት ነጻ ባለሙያዎች በኢትዮጵያ የጸረ ሕጉ አንቀጾች በወንጀለኛ መቅጫው ሕግ ላይ በግልጽ ተብራርተው መቅረብና ለፖለቲካ ዓላማ ሲባል ብቻ ለመቅጫነት መዋል የለባቸውም ብለዋል። የዓለሙ ድርጅት ነጻ ባለሙያዎች በተደጋጋሚ ትኩረት ሰጥተው ከገለጿቸው ሐሳቦች መካከልም አድሏዊ የፍርድ ሂደቶች ማለትም ተከሳሾች ብዙ ጊዜ ጠበቃ እንዳያገኙ መከልከል የሚሉት ይገኝበታል። ትክክለኛ የፍርድ ሂደት እጦት፣ ሐሳብን በነጻነት የመግለጽና የመደራጀት መብቶች በዚሁ ጸረ ሽብር ሕግ አማካይነት መጣሳቸው ቀጥሏል፣ ሲሉም አስረድተዋል። የኢትዮጵያ መንግሥት ይህን የአገሪቱን ጸረ ሽብር ሕግ ተጠቅሞ ያለ አግባብ ያሰራቸውን ሰዎች ሁሉ እንዲፈታ ጥሪ እናቀርባለን። ጋዜጠኞች፣ የሰብአዊ መብት ተቆርቋሪዎች፣ የፖለቲካ ተቃዋሚዎችና የሃይማኖት መሪዎች ከወከባና እስር ፍርሃት ነፃ በሆነ መንገድ ሥራቸውን ማከናወን መቻል አለባቸው ብሏል። የባለሙያዎቹ ቡድን የኢትዮጵያ ባለሥልጣናት የእያንዳንዱን ዜጋ መሰረታዊ የሰብአዊ መብቶች ማክበር አለባቸው ሲሉም ባለሙያዎቹ ጥሪያቸውን በድጋሚ አስተላልፈዋል። የጸረ ሽብር ሕጉንም በጥንቃቄና ኢትዮጵያ ከገባችው ዓለም አቀፋዊ የሰብአዊ መብቶች ድንጋጌ ጋር በተዛመደ እንድትጠቀምበት አስገንዝበዋል። የተባበሩት መንግሥታት የሰብአዊ መብቶች ባለሙያዎች ቡድን ሲያጠቃልልም የኢትዮጵያ መንግሥት የሀገሪቱን ጠቅላላ የሰብአዊ መብቶች አያያዝ የድርጅቱ ልዩ ራፖርተሮች እንዲጎበኙ ከዚህ ቀደም ላቀረብንለት ጥያቄ አዎንታዊ ምላሽ እንዲሰጥ እናስገነዝባለን ብለዋል። አድማጮችን ዘገባ አስመልክቶ የዓለሙ ድርጅት ተወካዮችን አስተያየት አካተን ወደፊት እንመለስበታለን። የመጀመሪያውን የአፍሪቃ የንግድና የንግድ ስራና ሰብአዊ መብቶች የአካባቢ መድረክ ጉባኤ ተሳታፊዎች በአህጉሪቱ የሰብአዊ መብቶችን እንዲያከብሩ ከስራው ጋር የተያዙ የተያያዙ የመብት ረገጣዎችን የሚከላከሉ ዘዴዎች እንዲዘረጉና የተጎዱም የሚካሱበትን መልካም አሰራር እንዲያሰፍሩ ጥሪ ያቀረቡ ይላል። መለስካቸው አመሀ ነው፣ አሁንም ከአዲስ አበባ አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት የስብሰባ ማዕከል ለሶስት ቀናት ሲካሄድ የቆየው ይህ ጉባኤ እንደተጠናቀቀ ያወጣው መግለጫ እንደሚለው ጉባኤው የንግድ ስራ በእንግሊዝኛ በባሉ ብዝነስ በአፍሪካ የሰብዊ መብቶችን አያያዝ በማሻሻል ረገድ አንድ ኃይል ሆኖ እንዲወጣ ጠንካራ ጥሪ አቅርበዋል። በጉባኤው ከፍተኛ ባለስልጣናትና ባለሙያዎች የአፍሪካ ህብረትና የተባበሩት መንግስታት ድርጅት ከመሠረታዊ የሰብአዊ መብቶች ድንጋጌዎች ጋር የሚስማሙ ኃላፊነት የሚታይባቸው የአሰራር ስልቶች ተግባራዊ እንዲሆኑ ተባብረው እንደሚሰሩ አረጋግጠዋል። ከመላው አፍሪካ የተሰባሰቡት የጉባኤው ተሳታፊዎችም የንግድ ሥራ ተቋማት በሥራ አመራራቸው የሰብአዊ መብቶችን የሚያከብሩ ከስራው ጋር በተያያዘ ሊደርሱ ለሚችሉ የመብት ጥሰቶች በቂ መከላከያ ዘዴ ያበጁና ተጎጂዎችም ካሳ የመጠየቅ መብት እንዳላቸው የሚያረጋግጡ እንዲሆኑ ጥሪ አቅርበዋል። በጉባኤው ናይሮቢ የሚገኘውን ዓለም አቀፍ የአሰሪዎችን ማህበር ወክለው የተገኙት ሚስተር ዌሩ ማቻሪያ በተለይ ከሲቪሉ ማህበረሰብ ድርጅት ተወካዮች ወገን የተመለከቱትን ወይንም ያስተዋሉትን ገልጸዋል። ከንግድ ሥራ ተቋማት ወገን ሆኜ እንዳስተዋልኩት የሲቪል ማኅበረሰብ ድርጅቶች ተወካዮች የንግድ ተቋማት ሰብአዊ መብቶችን እንዲጠብቁ ከፍተኛ ፍላጎት አሳይተዋል። የንግድ ተቋማት ለማኅበረሰቡ ልማት የሚያበረክቱትን አዎንታዊ አስተዋጽኦ የገለጹ ነበሩ በተለይም በህብረተሰቡ ውስጥ የጉዳትና የግጭት መንስኤዎች እንዳይሆኑ የሚያሳስቡም ነበሩ። ይህ ጠንካራ ምልከታ ነው። በጋዜጣዊ መግለጫው ላይ ከነበሩት ጋዜጠኞች መካከል በአሁኑ ጊዜ በአገር ውስጥም ሆነ ድንበር ዘለል በሆኑ ታላላቅ የንግድ ሥራ ኩባንያዎች ይፈጸማል የሚባለውን የመብት ረገጣ በተመለከተ ጉባኤው እንዴት እንደተመለከተውና ዝርዝር ትንተና ካለም እንዲገለጽ ጥያቄ አቅርበው ነበር። ጉባኤውን በግንባር ቀደምነት ካዘጋጀው ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ሚስተር ማይክል አዶ የጉባኤው ዓላማ ይህ አልነበረም ይላሉ። የዚህ ስብሰባ ዓላማ ምርመራ ማካሄድ አልነበረም። በተለመደው ሁኔታ ተለይተው ሲሰሩ የነበሩ የተለያዩ ባለድርሻዎችን በአንድነት አሰባስበው መልክዓ ምድሩ ምን እንደሚመስል እንዲረዱና በዚህም ላይ እንዲወያዩ የተደረገ ሙከራ ነበር። ይኸውም እንዴት ባለ ሁኔታ እንደሚተባበሩና አብረው እንደሚሰሩ ይረዳቸዋል። ስለሆነም ሌሎች ተቋማትም የመንግሥት ተወካዮችን ቢሆኑ፣ የሲቪል ማኅበረሰብ ተቋማትን፣ የመብት ረገጣ ሰለባዎችን በጉባኤው አንድ ላይ ሲሳተፉ ማየታችን አስደስቶናል። ይህን ውይይታቸውን የሚቀጥሉበትን እጅግ ጠቃሚ መድረክ እንደሚፈጥርም እናስባለን። ይህ የአፍሪካ የንግድ ሥራና ሰብአዊ መብቶች የአካባቢ መድረክ ጉባኤ የተጠራው በንግድ ሥራና ሰብአዊ መብቶች ላይ ልዩ ግብረ ኃይልና በአፍሪካ ህብረት ኮሚሽን፣ በተባበሩት መንግሥታት ድርጅት የአፍሪካ ኢኮኖሚ ኮሚሽን እንዲሁም በተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ረዳትነት ነው። በአውሮፓውያን አቆጣጠር ከዲሰምበር 1 እስከ 3 2014 ዓ.ም በንግድ ሥራና ና ሰብአዊ መብቶች የተባበሩት መንግሥታት መድረክ ዓለም አቀፍ ጉባኤ እንደሚያደርግም ከወዲሁ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ የመጽሔት ርዕስ እናልፋለን። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በምዕራብ አፍሪካ የኢቦላ ተላላፊ የፈጠረውን ቀውስ ለመቋቋም አስቸኳይ የጤና ጥበቃ ተልዕኮ እንደሚቋቋም ገለጡ። ሰባን ትናንት በመንግስታቱ ድርጅት ማዕከል ኒውዮርክ ኢቦላ ከማንኛውም ጊዜ በዓለም ሰላም ላይ የተጋረጠ ቀውስ ነው ማለታቸውን ጠቅሳ ማርጋሬት በሽር ተከታዩን ዘገባ ልካለች። ትዝታ በላቸው ነች የምታቀርበው ኢቦላን ለመግታት የሚቋቋመው አስቸኳይ ተልዕኮ ዩኤን ሚሽን ፎር ኢቦላ ኢመርጀንሲ ሪስፖንስ በአጽሮተ ቃል አን ሚር አምስት ቅድመ ዓላማዎች ይኖሩታል ብለዋል የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን። ስቶፒንግ ኢንሹሪንግ፣ ኤሴንሻል ሰርቪስ የኢቦላን ወረርሽኝ ማስቆም፣ በበሽታው የተያዙትን ማከም፣ አስፈላጊ አገልግሎቶችን ማቅረብ፣ መረጋጋት እንዲኖር ማረጋገጥና ወረርሽኙን መከላከል ናቸው። የኢቦላ ቀውስ ከፍተኛ የፖለቲካ፣ የማህበራዊ፣ የኢኮኖሚ፣ የሰብዓዊና የደህንነት ገጽታዎች አሉት ብለዋል ሚስተር ባን አስቸኳይ ተልኮ የሚያከናውናቸውን ተግባራት ዘርዝረው ለጸጥታው ምክር ቤት በላኩት ደብዳቤ ሚስተር ባን አንሚር አስፈላጊ በሆኑ የመስክ ስራዎች የምዕራብ አፍሪቃ አገሮችን ያገለግላል፣ የዓለም አቀፍ የኢቦላ መከላከል ተራዶችንም ያቀናጃል ብለዋል። ተልኮ ዋና ጸሐፊውና የዓለም ጤና ድርጅት በሚሰይሙት ልዩ መልእክተኛ ይመራል። መሰረቱም በተላላፊው ከተጠቁ ሶስት አገሮች ውጪ በምዕራብ አፍሪቃ ይሆንና የኢቦላ ቀውስ ሲያቆም ስራው ይጠናቀቃል። ዋና ጸሐፊው ያቀረቡት የልዩ ኢቦላ ተልእኮ ሀሳብ ስራ ላይ እንዲውል የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዛሬ ያጸድቀዋል ተብሎ ይጠበቃል። የዓለም ጤና ድርጅት ዋና ጸሐፊ ዶክተር ማርግሬት ቻን ድርጅታቸው በቅርብ ዓመታት ውስጥ ብዙ አይነት ወረርሽኞችን ቁጥጥር ስር እንዳዋለ አስታውሰው ኢቦላ ግን ታይቶ የማይታወቅ ከፍተኛ ስጋት ደቅኗል በማለት የሁኔታውን አሳሳቢነት ገልጸዋል። ከጦርነት ውጪ በሰላም ለመጀመሪያ ጊዜ የተባበሩት መንግስታት ድርጅትና መስሪያ ቤቶቹ ላይ ከፍተኛ ስጋት የጋረጠ ነው። ወረሽኞችን በቁጥጥር ስር የማዋል ልምድ ያለን ማንኛችንም በሕይወታችን በዚህ ደረጃ አስቸኳይ እርዳታ ያስፈለገበት ሁኔታና ሊከተል የሚችለው ስጋት ገጥሞን አያውቅም። ዶክተር ቻን እስካሁን የተነገረው በበሽታው የሞቱ 2500 የታመሙ 5500 የሚባለው ኢቦላ እያደረሰ ካለው ቀውስ እጅግ ያነሰ ግምት ነው ብለዋል የሥራ ባልደረባቸው ለኢቦላ የተባበሩት መንግሥታት ድርጅት መስሪያ ቤቶች ዋና አቀናባሪ ዶክተር ዴቪድ ናባሮ ኢቦላ ይሆናል ተብሎ የሚጠረጠሩ የበሽታ ምልክቶች በየሦስቱ ሳምንቱ ቁጥራቸው በእጥፍ እየጨመረ ነው ብለዋል። አስራ አምስት አገሮች አባል የሆኑበት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኢቦላ ዓለም አቀፍ ሰላምና ደህንነት ላይ ስጋት ደቅኗል የሚል ውሳኔ ሙሉ በሙሉ አጽድቀው የበሽታውን አስተላላፊ ቫይረስ ባለበት ማቆም እንዲቻል ሀገሮች የሕክምና ሊቃውንት የመስክ ሆስፒታልና አጠቃላይ እርዳታ እንዲልኩ ጠይቀዋል። አድማጮች ከምሽቱ ሶስት ሰዓት ላይ ነው ያለነው። ዛሬ በርከት ያሉ የመጽሔት ርዕሶች አሉን። የመጨረሻው ወደ ስኮትላንድ መገንጠልን ጥያቄ ውድቅ ወዳደረገችው ሀገር እንሄዳለን። ስለ ስኮትላንድ ነጻነት በተሰጠው የውሳኔ ህዝብ ድምፅ አብዛኛዎቹ የግዛቲቱ ህዝቦች ከብሪታንያ ጋር በውህደት እንድትቀጥል በመወሰኑ የብሪታንያ ጠቅላይ ሚኒስትር ዴቪድ ካምሩን ደስተኛ እንደሆኑ ገልጠዋል የአሜሪካ ድምፅ ሬዲዮ ዘጋቢ ማሪያን ብራውን ከኤድንበርግ የላከችውን ዘገባ አዳነች ፍሳዬ ታቀርባለች። ስኮትላንድ ውስጥ የተደረገው ህዝበ ውሳኔ ውጤት ቀስ በቀስ እየተሰማ በቆየበት አርብ ሌሊት ብዙዎቹ እንቅልፍ አጥተው ነው ያደሩት። ዴቪድ ካምሮን በለንደን የሰዓት አቆጣጠር ከማለዳው አንድ ሰዓት ላይ ባደረጉት ንግግር ነፃነት አያስፈልግም የሚለው ድምፅ በማያወላዳ ሁኔታ ማሸነፉን አስገንዝበዋል ን የስኮትላንድ ህዝብ ፍላጎት መረጋገጡን በግልጽ ስለሰማን ጠብም ሆነ ማጣሪያ ድምፅ አይኖርም። የስኮትላንድ ህዝብ በብሪታንያ ጥንካሬና ጸጥታ የተደገፈ ጠንካራ ምክር ቤት እንዲኖረው የውሳኔ ድምፅ ሰጥቷል። ነጻነት አያስፈልግም የሚለው ዘመቻ ሀገሮቻችን አብረው ሲሆኑ የበለጠ እንደሚጠናከሩ ህዝቡን በማሳመኑ እንኳን ደስ ያላችሁ እላለሁ። ሦስቱ የአንድነት ደጋፊ ፓርቲዎች የስኮትላንድ ምክር ቤት የበለጠ ስልጣን እንዲኖረው የተገባውን ቃል እንዲያከብሩ ጠቅላይ ሚኒስትሩ ገልጸዋል። ለነፃነት ድምፅ የሰጡት ሰዎች ውጤቱን ለመስማት በኤድንብር ዙሪያ በተሰበሰቡበት ወቅት የነበረው ካፊያ የብዙ የነፃነት ፈላጊዎች የውስጥ ስሜትን አንጸባርቋል። ግራንት ምክኔል የተባለ ነፃነትን የመረጠ የ28 ዓመት ዕድሜ ወጣት እሱና ጓደኞቹ ድምፁ የተቀራረበ ይሆናል የሚል ግምት እንደነበራቸው ገልጾ አያስፈልግም የሚለው ድምፅ መብዛቱ ያልጠበቁት እንደነበረ ተናግሯል። ያበሳጫል፣ ስሜትን ይጎዳል። ሌበርና ቶሪ ፓርቲዎችም ተሞዳምደዋል። ሚዲያው ፍጹም ወገኝተኛ ሆኗል። የማይረሱ ነገሮች አሉ። መንግሥት መጨረሻ ላይ ስለገባው ቃልም የሚታይ ነገር ነው። የስኮትላንድ ብሔራዊ ፓርቲ መሪ አሌክስ ሳልመንድ ንጋት ላይ ሽንፈቱን ተቀብለዋል። ይሁንና 16 ሚሊዮን የሚሆን ህዝብ ከብሪታንያ ለመገንጠል መወሰኑን አስምረውበታል። ይህን መሰረት በማድረግም የብሪታንያ መንግሥት ለስኮትላንድ የበለጠ ሥልጣን ለመስጠት የገባውን ቃል እንዲያከብር ጠይቀዋል። ፖን ስኮትላንድ ውሳኔውን የሰጠንበት ሂደት ራሱ ስኮትላንድን እጅግ ያስመሰግናል። 86 ከመቶ የሚሆነው ህዝብ የህዝበ ውሳኔ ድምፅ ለመስጠት መውጣቱ በዴሞክራሲው ዓለም በተደረጉት ምርጫዎች ወይም ህዝበ ውሳኔዎች ታሪክ ከፍተኛ ከሚባሉት አንዱ ነው። ይህም ለዴሞክራሲው ሂደትና ለፖለቲካዊ ተሳትፎ ድል ነው። የነፃነት ፈላጊዎች እንቅስቃሴ የዓለም ዙሪያ ትኩረት ሲስብ ቆይቷል። የስኮትላንድ ህዝብ ከብሪታንያ ለመገንጠል ከወሰነ በሌሎች የአውሮፓ ሀገሮችም ተመሳሳይ ጥሪዎችን እንዲቀሰቅስ ይችላል የሚል ግምት አሳድሮ ነበር። ሞንስ ሮድሪጎዝ የተባለች የ22 ዓመት ዕድሜ ተማሪ የነፃነት ደጋፊ ከሆኑ ጓደኞቿ ጋር ነበር ከካታሎኒያ ወደ ኤድንብራ ሄደችው የድምፅ ጣቢያዎቹ ከመዘጋታቸው በፊት ህዝበ ውሳኔው ለሀገርዋ ህዝብ በጣም ጠቃሚ ነው ብላ ነበር አንድ የወጣቶች ቡድን የወጣቶቹን ስሜት ለመጋራትና ሁኔታውን ለማየት እዚህ መጥቷል ምክንያቱም ለእኛ በጣም ጠቃሚ ነውእና አንድ ባይሆንም በተመሳሳይ ሁኔታ ላይ ነው የምንገኘው የሁለቱም ወገኖች ደጋፊዎች እርቅና መግባባት እንዲኖር በማህበረሰባዊ ሚዲያ ተማጽነዋል። ከምሽቱ በኢትዮጵያና አካባቢዋ ሶስት ሰዓት ከሰላሳ አራት ደቂቃ ሆኗል። ዜናው የመጽሔቱ ክፍለ ጊዜ እዚህ ላይ ይጠናቀቃል። አሁን ትንሽ ዘና ትሉ ዘንድ ወደ መዝናኛ ክፍለ ጊዜ ላይ እንሸጋገራለን። ላይፍ ሃፕንስ የተሰኘው አዲሱ አልበም እንደ አውሮፓውያን ዘመን አቆጣጠር በ97 ዓ ም መስል ሾልስ አላባማ ፌም ስቱዲዮ ውስጥ በሙዚቃ ታሪክ የሠሩትን ሁለቱን ማለትም የ74 ዓመቷን ካንዲ ስታተንንና የሙዚቃ አቀናባሪውን ሪክ ሆልን እንደገና ለመጀመሪያ ጊዜ ማገናኘት ችሏል። በዚህኛው አዲሱ ሲዲ ላይ ከተቀረጹት 13 ሙዚቃዎች ሦስቱን ያቀናበረው ታዋቂው ሪክ ሆል ነው። ቀሪዎቹ አስሩ በሙሉ የተሰሩት በሌላው ዝነኛ አርቲስት ማርክስ ዊሊያምስ መሆኑ ታውቋል። ዊሊያምስ ከዚህ ቀደምም ከተወዳጆቹ ከስቲቪ ዋንደር፣ ከጆን ሌጀንድና ከታይለር ፔሪ ጋር የሠራ ሲሆን በመቅረጫ ስቱዲዮ ውስጥ አዲስ አሰራር ያስተዋወቀና የድምፃዊትና ሙዚቃ ደራሲ የካንዲ ስታትን ልጅ ነው። ምን ማድረግ እንዳለበት ልትነግረው ትችላለህ። ብዙ ሌሎች የሙዚቃ አቀናባሪዎች ግን ይህን አርጉ ማለት አትችልም። አንዳንዴ ስልክ ደውልለትና ምን እንደሆነ ታውቃለህ፣ ሌሊቱን ሙሉ ስለዚህ ሙዚቃ ሳስብ ነው ያደርኩት። እናም የመጀመሪያውን ስንኝ እንደገና መስራት ስለምፈልግ አሁኑኑ ተነስቼ መምጣት አለብኝ፣ ምክንያቱም በአሁኑ ሰዓት ጥሩ ድምፅ ማውጣት ስለምችል ጭምር ነው ስለው፣ የሚሰጠኝ መልስ ታዲያ ቶሎ ነይና እነስራዋ የሚል ነው። ላይፍ ሃፕንስ በተሰኘው አልበም ላይ ምስጋና የሚገባቸው ሁለት የሙዚቃ አቀናባሪዎች ቢኖሩም ታዲያ ሙሉ በሙሉ የፕሮዤው ተቆጣጣሪ ራሷ ከአንድስታተን መሆኗን አርቲስቷ ታስረዳለች። በሕይወቴ ታሪክ ለመጀመሪያ ጊዜ ነው አሁን የራሴን ፕሮዤ ራሴ ስመራ። ገና የአምስትና የስድስት ዓመት ሕፃን ሳለው ጀምሮ ሰዎች ነበሩ ምን ማድረግ እንዳለብኝ የሚያዙኝ፣ ምን መዝፈን እንደምችልና እንደማልችል እንዴት መዝፈን እንደሚኖርብኝም የሚነግሩኝ ሰዎች ነበሩ። ዛሬ ግን ለአምላክ ምስጋና ይግባውና ነጻ ነኝ። ራሴ የራሴን ዜማ ደርሳለሁ። በፈለግኩት መንገድ እጫወተዋለሁ። በአጠቃላይ የራሴ አለቃ ራሴ ነኝ። አዛዥ የለብኝም። ከአንዲስታትን ላይፍ ሀፕንስ ባለችው ዜማዋ የህይወትን ውጣ ውረድ ታስረዳለች። ብዙ ነገሮችን አሳልፌያለሁ። ከማይሆኑ ሰዎች ጋር ገጥሜያለሁ። ጥቃት ያደረሱብኝ፣ አፍላፊ የተናገሩኝ፣ ያዋረዱኛሉ እነዚህ ሁኔታዎች ካጋጠሙኝ በኋላ ተረጋግቼ ተቀምጬና የደረሰብኝን ነገር እጽፋለሁ። እንዲያውም በህይወቴ ውስጥ አንድ ሰው ገጥሞኛል። ሁሌም በሚስጥር ሊይዘኝ የሚፈልግ እርሱ ለብቻው ተነስቶ ሄድና አንቺ፣ በመኪናሽ ነይና እዚያ ቦታ እንገናኝ ይለኛል። የእኔ ምላሽ ታዲያ በሕልምህ ነው የሚል ነው። Change you put me through. That you put me through. You must be hiding something. You must be hiding something. You don't want me to know. You don't want me to know. I gotta give it to you, boy. Yeah. They've been through it too. <laughs> so we all can relate. ምክንያቱም እርሱም በእንደዚያ እኔ ባሳለፍኳቸው አይነት ሁኔታዎች አልፏላ። ስለዚህ ሊያገናኛቸው ይችላል። በዚህ በካንዲስታትን አዲሱ አልበም ላይ ከተቀረጹት ተወዳጅ ስልቶች አንደኛው አይ አይንት ኢዚ ቱ ላቭ የሚለው ይገኝበታል። ሪክ ሆል ነው ያቀናበረው። በ1970 ዎች ውስጥ በራሱ የተቀናበረውን አሻሽሎ ሰርቶታል። እዚህ ላይ ወደ ብሉስ የሙዚቃ ስልት ያደላል። ካንዲስታትን ጆን ፖል ዋይትና ጄሰን ኢዝቤል በጋራ In the hour of the I ain't easy to love. Scars have made me black and blue, but I feel. Alive. ሰለሞን ክፍሌ ስላዘጋጀው መዝናኛ ፕሮግራም እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደሚቀጥለው ለሁለተኛው አጋማሽ ቅንብር ከማለፋችን በፊት ይሄን እናዳምጥ። የአገሪቱ ሕዝቦች ማድረግ የሚችሉት በተቻላቸው አቅም ሁሉ ከጤና ባለሥልጣናቱ ጋር ለመተባበር ሙከራ ማድረግ ነው። የጤና ባለሙያዎች የሚሰጧቸውን ምክሮችና መመሪያዎች በጥሞና ማዳመጥና መተግበር ያስፈልጋቸዋል። በዚህ ከባድ ሁኔታ ውስጥ ማለፍ እጅግ አስቸጋሪ መሆኑን እንገነዘባለን። እናንተ ይህን ሁሉ ችግር ተቋቁማችሁ ስርጭቱን ለመከላከል የምታደርጉትን ጥረት ደግሞ እናመሰግናለን። ከጎናችሁ ነን፣ በዘመቻው አብረን እንዘልቃለን። የዚህን ገዳይ ወረርሽኝ ስርጭት በቅርብ ጊዜ ውስጥ ታበቃላችሁ ብለንም ተስፋ እናደርጋለን። አድማጮች አሁን አፍሪቃ ነክ ርዕሶች ይቀጥላል። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የአፍሪቃ የነዳጅ ዘይትና የተፈጥሮ ጋዝ ሀብት፣ ዩናይትድ ስቴትስና ሌሎች ሀገሮች ኢቦላን ለመግታት የወጠኑት እቅድ፣ ከህንድ ወደ አፍሪካ የሚላኩት መድኃኒቶች ጥራት እንደሚጎድላቸው ተገለጸ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። የአፍሪቃ የነዳጅ ዘይትና የተፈጥሮ ጋዝ ምርት በመጪዎቹ ሁለት አስርተ ዓመታት ውስጥ ጉልህ በሆነ መንገድ እንደሚያድግ የሲኤንኤን ድረገጽ ላይ የወጣ ጽሑፍ ይገልጻል። ለዚህ ዋና አንቀሳቃሽ የሚሆነውም የአህጉሪቱ ህዝብ ብዛት እያደገ መሄድ፣ የከተማዎች መስፋፋትና በአህጉሪቱ ሀብት ያለው የመካከለኛ መደብ ክፍል እየተበራከተ መሄድ እንደሆነ የሴኔን ዘገባ ያወሳል። ባለፈው ዓመት በነዳጅ ዘይትና በተፈጥሮ ጋዝ ዘርፍ ከታዩት አስር ትልልቅ ግኝቶች ስድስቱ በአፍሪቃ ሀገሮች የተገኙት ናቸው። በአሁኑ ወቅት ከ500 በላይ የሚሆኑ ኩባንያዎች አፍሪቃ ውስጥ የነዳጅ ዘይትና የተፈጥሮ ጋዝ አሰሳ እያካሄዱ ነው። ባለፈው ዓመት አፍሪቃ ውስጥ በቀን ወደ 9 ሚሊዮን የሚጠጉ በርሜሎች ተመርተዋል። ከነሱም 80 ከመቶ የሚሆነው ነዳይ ዘይት የተገኘው አልጀሪያን፣ አንጎላንና ናይጄሪያን ከመሳሰሉት ሀገሮች እንደሆነ የሲኤንኤን ድረገጽ ጠቁሟል። ይህ ለአፍሪቃ መልካም ዜና ቢሆንም ቀረብ ብለው ሲያዩት ግን ከነዳይ ዘይት ይልቅ ጋዝ ሳይበዛ አልቀረም። ሞዛምቢክና ታንዜኒያ ውስጥ ከፍተኛ ብዛት ያለው ጋዝ የተገኘ ቢሆንም ግኝቱን የማዳበሩ ጉዳይ ብዙ ወጪ የሚጠይቅና ጊዜ የሚፈጅ እንደሆነ፣ በተለይም የሞዛምቢክ የጋዝ ሀብት በወደፊቱ የጋዝ ዋጋ ላይ እንደሚወሰን ጽሑፉ ያወሳል። በአሁኑ ወቅት የተፈጥሮ ጋዝ ዋጋ መጠን እየተለወጠ እንደሆነ ሲኤንኤን ላይ የወጣው ዘገባ ሲያብራራ ከ10 ዓመታት በፊት በጊኒ ባህረ ሰላጤ የተደረገው የመዋዕለ ንዋይ ፍሰት የዩናይትድ ስቴትስ ገበያን ያገለግል ነበር። አሁን ግን ያ ገበያ ቀርቶ ዩናይትድ ስቴትስ ራሷ የጋዝ ሀብቷን ወደ ውጭ እየላከች ነው። አንጎላ፣ ናይጄሪያና ኢኳቶሪያል ጊኒ በአሁኑ ወቅት የጋዝ ሀብታቸውን ወደ አውሮጳና እስያ ነው የሚልኩት ይላል የሲኤንኤን ድረገጽ ላይ የወጣው ጽሑፍ። የጋርዲያን ጋዜጣ ድረገጽ ደግሞ ፕሬዝደንት ባራክ ኦባማ ላይቤሪያ ውስጥ የኢቦላ በሽታ መዛመትን በመግታት ተግባር ለመርዳት ጠንካራ ወታደራዊ ይዘት ያለው ኃይል ለመላክ መወሰናቸው መልካም ነው ይላል። ላይቤሪያ ውስጥ የኢቦላ መስፋፋት ከቁጥጥር ውጭ ሆኖ የሚታመሙት ሰዎች ቁጥር በእጥፍ እጥፍ እየጨመረ እንደሆነ ጋዜጣው ዘግቧል። ድሮም ቢሆን በቂ አቅርቦትና የሰው ኃይል የሌለው የጤና ጥበቃ ስርዓት የበሽተኞቹን ብዛት ሊቋቋም አልቻለም። በርካታ የጤና ጥበቃ ሰራተኞች ሞተዋል። የኢቦላ በሽተኞችን ከሌሎቹ አርቆ ለማከምና ለህክምና የሚያስፈልጉ መሳሪያዎች በማይገኙበት ሁኔታ አሁን በሽተኞቹን በማከም ላይ ያሉት ጥቂት የጤና ጥበቃ ሰራተኞች ለህይወታቸው እንደሚሰጉ ጽሑፉ ያወሳል። የአሜሪካ ኃይሎች ሲላኩ ግን አስፈላጊ ህክምና መሳሪያዎች ያሏቸው ብዙ ክሊኒኮች ይገነባሉ። በሽተኞቹን በማከም ተግባር የሚሰማሩ በመቶዎች የሚቆጠሩ አዲስ ሰራተኞችንም ያሰለጥናሉ። ቤተሰቦች የታመሙ ዘመዶቻቸውን ለማስታመም የሚችሉበት የህክምና እቃዎችንም ያሰራጫሉ። በእርግጥ ተገቢውን መመሪያ ካልተከተሉ እቤት ውስጥ የማስታመሙ ተግባር አደገኛ ሊሆን ይችላል። ነገር ግን ለህዝቡ የሚሰጠው ሰፊ ትምህርት አደጋውን ሊያስወግድ ይችላል የሚል ተስፋ እንዳለ ጋርዲያን ጋዜጣ ላይ የወጣው ጽሑፍ አመላክቷል። ምዕራብ አፍሪቃ ውስጥ በፋና ወጊነት ኢቦላን ሲዋጋ የቆየው የድንበር አልባ ሐኪሞች ዓለም አቀፍ ፕሬዚደንት ዶክተር ጆን ሊዩ ሌሎች ሀገሮችም የአሜሪካን ፈለግ እንዲከተሉ ጥሪ አድርገዋል። አሜሪካ ከላይቤሪያ ጋር ካላት ቅርበት ጋር የሚመሳሰል ከሲራሊዮን ጋር ልዩ ቅርበት ያላት ብሪታንያም በመዲናይቱ ፍሪታውን አጠገብ ማዕከል የመመስረት እቅድ እንዳላት አስታውቃለች። ከጊኒ ጋር የምትቀራረበው ፈረንሳይም ሀያ ጠበብትን እየላከች ነው። ቻይናም እንደዚሁ ወደ ሲራሊዮን የጤና ጥበቃ ሰራተኞች ልትልክ ነው። የኢቦላ በሽታን ለመከላከል የሚያስፈልገው ገንዘብም መጀመሪያ ከተገመተው 100 ሚሊዮን ወደ 1 ቢሊዮን ዶላር ከፍ ብሏል ሲል ጋርዲያን ጋዜጣ ላይ የወጣው ጽሑፍ አስገንዝበዋል። ወደ ህንድ ስናመራ ደግሞ የህንድ ኩባንያዎች ወደ አፍሪቃ የሚልኩት መድኃኒት ህንድ ውስጥ ከሚሸጡትና ወደ ሌሎች ሀገሮች ከሚላኩት የመድኃኒት አይነት ዝቅተኛ ጥራት እንዳለው በ1470 ናሙናዎች የተደረገ ጥናት ማመልከቱን ተመራማሪዎች እንደገለጹ ብሉምበርግ የዜና አገልግሎት ላይ የወጣው ዘገባ ያመለክታል። በህንድ የተሰሩ የተባሉ ሁለት በሰፊው እጥቅም ላይ የሚውሉ አንታይባዮቲክስ መድኃኒቶችና ሁለት ለሳንባ በሽታ የሚያስፈልጉ መድኃኒቶች በአፍሪቃ ሲሸጡ ወደ ሩሲያና ቻይና ከሚላኩት መድኃኒቶች ያነሰ ወሳኝ ንጥረ ነገር እንደሚጎድላቸው ታውቋል። ይህን ያስታወቀው አንድ የብሔራዊ የኢኮኖሚ ጥናት ቢሮ ጋዜጣ እንደሆነ ብሉምበርግ የዜና አገልግሎት ላይ የወጣው ጽሑፍ ጠቁሟል። የህንድ የመድኃኒት ፋብሪካዎች ወደ ድሃ ሀገሮች የሚልኳቸው መድኃኒቶች ዝቅተኛ ጥራት ያላቸው ሳይሆን እንዳልቀረ ጥናቱ አመልክቷል። የዩናይትድ ስቴትስ የምግብና የመድኃኒት ጉዳይ አስተዳደር በትንሹ 36 የሚሆኑ የህንድ የመድኃኒት ፋብሪካዎችን አግዷል። ራምባክሲ ላቦራቶሪስ ሌትድና ሳን ፋርማሲቲካል ኢንዱስትሪስ ሌትድ የተባሉት የመድኃኒት ፋብሪካዎች ከታገዱት መካከል ናቸው ይላል ዘገባው። ጥራት የጎደላቸው መድኃኒቶች የመድኃኒቱን የመስራት አቅም በመቋቋም ጥራታቸው የተጠበቀ መድኃኒቶች ሳይቀሩ በሽተኛን የማከም አቅማቸው እንዲቀንስ ስለሚያደርጉ በህሙማን ላይ ከፍተኛ ጉዳት ሊያደርሱ እንደሚችሉ የብሉምበርግ ዘገባ ጠቅሷል። ሪፋምፕሲን ከተባሉት አፍሪቃ ውስጥ የሚሸጡ የሳምባ በሽታ መድኃኒቶች ላይ ጥናት ከተደረገባቸው 17 ነጥብ አምስት ከመቶዎቹ ዝቅተኛ ጥራት ያላቸው ሆነው እንደተገኙ ይህም ማለት በመድኃኒቱ ውስጥ መኖር ያለበት አስፈላጊ ንጥረ ነገር ከ80 ከመቶ ያነሰ ሆኖ እንደተገኘ የብሉምበርግ ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ፕሮግራማችን ይቀጥላል። ቀደም ሲል እየሰማችሁት ወይም እየተከታተላችሁት የነበረው አፍሪቃ በጋዜጦች የተሰኘው ፕሮግራም ነበረ። አዳነች ፍሳዬ እንዳቀረበችው ወደሚቀጥለው ዝግጅት እናልፋለን። በ22 እና በ25 ሜትር ባንዶች እስከ ምሽቱ አራት ሰዓት እንቆያለን። አብራችሁን ቆዩ። የኢትዮጵያ ፕሬስና ጋዜጠኝነት በእለቱ አብይ ርዕስ እንደተጠቀሰው የፍትህ ሚኒስቴር በቅርቡ ክስ የመሰረተባቸውና ሌሎች በመንግስት ደረሰብን ባሉት ወከባ አገር ጥለው ለመሰደድ መገደዳቸው ከሚናገሩ የመጽሔት አዘጋጆችና አሳታሚዎች ጋር የተካሄደ ውይይት ነው። አሉላ አንተ ይህን ውይይት የመራኸው እና ወደዚያው ብትወስደን አመሰግናለሁ። አዲሱ የውይይቱ ተሳታፊዎች እንደጠቀምከው ደረሰብን ባሉት ወከባና የስር ስጋት ጭምር ከሀገር ለመሰደድ መገደዳቸውን የሚገልጹትና ከሚገኙበት ሀገር በስልክ ያነጋገር ናቸው። አራት የመጽሔት አዘጋጆችና አሳታሚዎች ናቸው። ራሳቸውን በሚያስተዋውቁበት እንነሳ። መልካም። ኤልያስ ጉዲሽ አበራለሁ። ከአስራ ሰባት አመት በላይ በኢትዮጵያ ነጻ ፕሬስ ውስጥ በጋዜጠኝነት በአሳታሚነት ሰርቻለሁ። በአሁኑ ወቅት የቃል ኪዳን መጽሄት አዘጋጅና ባለቤት ነኝ። ከዚህ በፊት ትኩሳት፣ ረመድ የተሰኙ ጋዜጦች ነበሩ። ሚሊዮን ሽሩባ ይባላለውኝ። የማራኪ መጽሄት ማኔጂንግ ዳይሬክተር ነኝ። ላለፉት አስራ ሁለት አመታት የኢትዮጵያ ፕሬስ ውስጥ ቆይቻለሁኝ። እነ ኢትዮፕ፣ ጎግል፣ ቁም ነገር፣ ሮያል መጽሄቶች ላይ አዘጋጅነት ሰርቻለሁ። ዳኒ ድርሻ እባላለሁ። የጎግል መጽሄት ሚዲያ ዳይሬክተር ሰራ ሰርቻለሁ።

የኢትዮጵያ ዜጎች አንዱ አሁንም ይተወዳጃል። መልካም እንግዶቼ አራታችሁንም ለጊዜያችሁ አመሰግናለሁ። ኤልያስ፣ ሚሊዮን፣ ዳንኤልና መድኃኒት እንደተረዳሁት አሁን የምትገኙት ከሀገር ውጭ ነው በምን አይነት ሁኔታ ላይ ነው ያላችሁት? ቋድሜ አንድ እለት ነው ከኢትዮጵያ ተሰደን የወጣ ነው። እንደሚታወቀው የኢትዮጵያ ፕሬስ ሁኔታ በጣም በአሳሳቢ ሁኔታ ስለሚገኝ ተከታታይ ዶክመንተሪዎች ሲሰሩብንና ክሶች ሁሉ እንደተዘጋጁብን ከፍተኛ የማስፈራራት ዘመቻዎች እየተጠናከሩብን ሲመጡ ነው። ማተሚያ ቤትም ትእዛዝ ተሰጥቶ መጽሔታችን እንዳይታተም መደረጉ ከማተሚያ ቤት ባለቤቶች በማረጋገጣችን በመጨረሻ ያለን አማራጭ ከሀገር መሰደድ ሆነዋል። እና እኔም ዋግሜ አካባቢ ላይ ነው ከሀገር ለመውጣት የተገደድኩት። ስለዚህ ማራኪ መጽሄት በአሁኑ ሰዓት ከህትመት ውጭ ናት፣ ከህትመት ውጭ ሆነዋል። ኤልያስ፣ ወደ አንተ ልሻገር። አንተስ በምን አይነት ሁኔታ ያለኸው? በአሁኑ ወቅት ከሀገር ውጭ በስደት ላይ ነው ያለሁት። በመጽሄቴ አይታተምም። በከፍተኛ ሁኔታ እየተፈለግሁ ነው ያለሁት እኔ ሊያገኙ ስላልቻሉ ታናሽ ወንድሜን ይዘውት በሀምሳ ሺ ብር ዋስ ላይ ሊያስ ናቀብ በሚል ማለት ነው በሀምሳ ሺ ብር ዋስ ነው የተፈታው። አስራ አምስት ሰራተኞችን ያው ቤተሰቤን በትኜ ነው በስደት ላይ የምገኝ። ምን ያህል ጊዜ ሆነ ከሀገር አሁን ያው የወጣሁት? ቋሚ አንድ ቀን ነው ከሀገር የወጣሁት። እንግዲህ አሁን ያው ሁለተኛ ሳምንት ይዣለኝ በስደት ላይ። አንድ ሰራተኛም ያው ፋሲካ ስዩም ይባል ወንደኔው በስደት ላይ ነው የምትገኘው። ሰራተኞች የተበትነዋል። ድርጅት ተዘግቷል። ያው ለአስራ ሰባት አመታት ነው በኢትዮጵያ ፕሬስ ውስጥ ኔ የራሴ አሻራዎች የነበሩ እና በምናስተዳድረው ድርጅት በአሁኑ ወቅት ዝግ ነው። ዳንኤል ያንተንም እንዲሁ አስረዳን እስኪ ሄት የምታወቁ ማለት በሚዲያ በሪፖርተርነት እንደሚሰራበት በሚነት ሄት ዋና ትኩረቷን አድርገው ምትሰራው ፖለቲካ ጉዳዮች ላይ ነው። በዚህ በፖለቲካ ጉዳዮች ላይ እያንዳንዳችን ላይ የደህንነት ክትትሉ በጣም በጣም ይጠናከረና ማፈራራት ማዛቸው ፖለቲካን በተደጋጋሚ ይፈጣ ነበረ ይህ በሆነበት ከኅዳር ወር ጀምሮ ባለፈው ኅዳር ወር ጀምሮ በኢትዮጵያ ዜና አገልግሎትና በፌስቡክ ዲፋ አማካኝነት ጽናት ተደረገ ነበረ ያንን ተከትሎም ተደጋጋሚ የዶክመንተሪ ሲሰሩ ነበረ ነበሩ

መቅረት ባልቻለበት ሁኔታ ዳንኤል ግልጽ እንድታደረግልን ፈልጋለሁ። ከድምፁ መቆራረጥ ጋራ አንዳንዶቹ ነገሮች እያመለጡን ነው። ወደ መጨረሻ ላይ እንዳደረግከው ድምጽህን ጎላ ለማድረግ ሞከረ። ከሀገር የመውጣት ሀሳብ ከሀገር ካልወጣችሁ ይሁን የሚለው ከወዳጅ ዘመድ የመጣ ነው? ማን እንዳለ እንዳልከው እርግጠኛ አደለም፣ ወይስ ከሀገር ካልወጣችሁ የሚል ቀጥታ ማስፈራሪያ የተሰጠ ነው ያልከው?

እንደሌሎቹ ሚዲያዎች ሁሉ አዲስ ጉዳዩም ላይ ተመሳሳይ ነገር ነው የደረሰው። ከሚዲያ ከመዘጋቱ በፊት ና ጋዜጠኞቹ ከሀገር ከመጣታቸው በፊት ከፍተኛ የሆነ በሱ ይደረግብን ነበረ። ለምሳሌ ያህል ጥናት ከአዲስ ዘመን መጤት ላይ በተደረገ ጥናት የመንግስትን ይቃወሙ ና ሰላም ሀገር ውስጥ ከሚረብሹ ሚዲያዎች ውስጥ በመጀመሪያ ደረጃ የተቀመጠ ሚዲያ ተደርጎ ነበር የቀረበው። ከዛም በኋላ ከማተሚያ ቤቶች ላይ ከፍተኛ ጫና እየተደረገ ማተሚያ ቤቶች አሊቀበልም ብለው ትልቅ ችግር ውስጥ ነበረ ሚዲያም ከሚዲያ ቤት ከማተሚያ ቤት ወደ ማተሚያ ቤት በሚዲያ ወቅት በጣም ከፍተኛ የሆነ ችግር ውስጥ የሚደርሰን ነበር። እንደዚያም ሆነ ግን ማሳተሙን አልቁጣል አላቋረጠም። ከፍተኛ የሆነ የዋጋ ጭማሪ ሲያደርጉት ሰማንያ በመቶ ድረስ የሚደርስ የዋጋ ጭማሪ ተደርጎ ነበረ። ከዚያም ከክለር ወደ ብላክ የሚወርድን እንደገና ማሳተማችን ይቀጥለን ነበር ከበር ስለዚያም ሁሉ አልትናላለን ገፊቱ፣ ጫናው ሊቀር አልቻለም። መጨረሻ ላይ ያው በኢትዮጵያ ቴሌቪዥን በይፋ በሰባት ሚዲያዎች ሲጠቁ የአዲስ ጉዳይ መጤትም አንደኛ ነበረ። ክስ ያቀረበባቸው መጤቶች ውስጥ ያው መንግስት ህዝብን በመንግስት ላይ ያነሳሳሉ፣ አነስገጣል፣ ጭቶች ይጠፋሉ የሚሉ አይነት ክሶችን ነበረ ያቀረበ መንግስት ከዛም በላይ ድሮ በዛም ሁኔታዎች ክትትል ከቀረበ በኋላ ለማሳተም የተወሰኑ ጥረቶች ተደርገው ነበረ። ሁሉም ማተሚያ ቤቶች አዲስ ጉዳይ መስትም አናሳትም የሚል ምላሽ ነበር ሲገጡ ነበረ። አድማጮች፣ ሰዓታችን በማለቁ ብዙ ማሰማት አልቻልንም። ቀሪውን ውይይት ሙሉን ውይይት ማለት ይቻላል በሌላ ጊዜ እናቀርባለን። ይቅርታ እንጠይቃለን። አሁን የፕሮግራም ማሳሰቢያ ች እና በደሎች ያስነሳቸው አካሎች ይሆናሉ። ምናልባት ግን ማንም ሰው በሆነ ችግር ላይ በሚነሳበት ጊዜ የግድ ከለላ ይፈልጋል። አንዳንዱ የሃይማኖት ከለላ ይፈልግ ይሆናል። ሌላው ደግሞ የፖለቲካ ከለላ ይፈልጋል። ሌላው የብሔር ሼህ መሐመድ ዘይን ይባላሉ። የዓለም ሰላም ጉዳዮች ላይ ከፍተኛ ስጋት የጋረጡትን እንደ አይኤስ አይኤስ ያሉ የሙስሊም ነውጠኞች መሰረታቸው ምን እንደሆነ ከገለጹበት የተወሰደ ነው። ከአድማጮች ለቀረቡ በርካታ ጥያቄዎች የሰጡን መልስ በንግብ ፕሮግራማችን ይቀርባል። እንድትከታተሉ እንጋብዛለን። የዛሬውን በዚሁ ልናበቃ ነው። ደህና ደሩ። አሁን የትግርኛ ስርጭት ይቀጥላል። አዲሱ የተቋረጥ ነውን የተጣደፍ ነውን ያህል ጥቂት ሰከንዶች አሉ እያለን ነው። ንጉሱ አድማጮቻችን፣ የቀደም ብለን ያስተዋወቅ ነው የቅዳሜ ምሽት ፕሮግራም እንዲሁም በእሁድ ምሽት የመስታወት የወጣቶቹ ፕሮግራም ይጠብቃችኋል። ቀጠሯችሁን ከመስታወት ጋር አድርጉ። የመስታወት አድማጮች የሙዚቃ ቃናም አለ በነገው ምሽት። እንግዲህ ለዛሬ ያዘጋጀነው አሁን ግን በዚህ ማብቃታችን ነው። መልካም ምሽት። የትግኛ ስርጭት ይቀጥላል።